የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ጥር 1 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ለምሽቱ ካዘጋጀንላችሁ ጥንቅሮች መካከል ቀረበ ጥያቄ እንደመንግስታዊ የሆነ ጥያቄ ነው። በማከታተልም የተከታታይ ደብዳቤዎችን በመጻፍ የሚከታተሉ ኮሚቴዎችን ምክር ቤቱ እንደገና አዋቅሮ በመላክ ጅምር ተከታታይ ጥያቄዎችን አቅርበዋል። ከምባታ ብሔር በክልል የመደራጀት ጥያቄ አቅርቦ በዞኑ ህዝብ ከፍተኛ በሁሉ ማህበረሰብ ጥያቄ በተከታታይ ሲቀርብ ነበር። በደቡብ ክልል የሚገኙ ከአንድ ዓመት በፊት በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌዴራል ደረጃ እንዲታይ ለፌዴሬሽን ምክር ቤት አቤቱታ አቅርበዋል። ዝርዝሩን እንመለስበታለን። በሌላ በኩል ኢትዮጵያ ውስጥ አያሌ የታሪክ መዛግፍት እየጠፉ መሆኑም ተነግሯል። የኢትዮጵያ ወሰኖች ድርድሮች፣ ጭቅጭቆች አንዳንዴ ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር ፈረንሳይ ሀገር ሄደን ነው የሰማችኋቸው። የታሪክ ተመራማሪውን ፕሮፌሰር ሽፈራው በቀለን ነው በምሽቱ ይዘናቸዋል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና እኚህና ሌሎች ለምሽቱ ያስተናደራቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ጽዮን ግርማ እንደሚከተለው ታሰማናለች። ከትላንት ጀምሮ በመዳ ወላቡ አርሲ ሀሮማያና ቡሌ ሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከወላጆቻቸው ጋር አለመገናኘታቸውና በአካባቢው ያለውን ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ለቪኦኤ ነዋሪዎች ተናግረዋል። ዛሬ ጠዋት በቡሌ ሆራ ዩኒቨርሲቲ የተደረገው ተቃውሞን ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን የግቢው ተማሪዎች ገልጸዋል። በቡሌ ሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ ሕይወት ማለፉንም የቡሌ ሆራ ሆስፒታል አረጋግጧል። የማን ሕይወት ስንት ሆስፒታል ጠቅላላ ነርስ የሆኑት ኤባ ዮሐንስ ቆስለውና ህይወታቸው አልፎ ወደ ሆስፒታል የመጡ መኖራቸውን አረጋግጠው ከአቅማቸው በላይ ለሆነ ሕክምና ቆስኖች ወደ ሀዋሳ ዩኒቨርሲቲ መላካቸውንም ገልጸዋል። መሰል ተቃውሞች በመዳወላቡ አርሲና ሀሮማያ ዩኒቨርሲቲዎችም መካሄዳቸውን አስመልክቶ ተማሪዎች ጥቁር ለብሰው ያሳዩት ሀዘን ላይ የተደረገ ክልከላን ተካው ተከትሎ ተቃውሞ መደረጉን ተማሪዎቹ ገልጸዋል። ተማሪዎቹ በምዕራብ ኦሮሚያ የኢንተርኔት መቋረጥን አስመልክተውም ስላካሄዱት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው፣ ነገር ግን ከዚህ ቀደም ከነበረው የተለየ አይደለም ብለዋል። የደቡብ ሱዳን ተከታ ተቀዳሚ ምክትል ፕሬዚዳንት ታባንዴንጋይ ሰብአዊ መብት ረገጣዎች ፈጽመዋል ያሏቸውን ወንጀላዎች አስተባበሉ። ዩናይትድ ስቴትስ ማዕቀቦች መጣሏንም ነቅፈዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀቦችን የሚመለከተው ክፍል ከትላንት በስቲያ ረቡዕ በታባንዴንግ ማዕቀቦች ጥላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ካለ ምክር ቤቱ ይሁንታ ኢራን ላይ ከእንግዲህ ጥቃቶች ማካሄድ እንዳይችሉ የሚገድብ ውሳኔ በተወካዮች ምክር ቤት አልፏል። በአብላጫዎቹ ዴሞክራቶች የሚመራው የተወካዮች ምክር ቤቱ ውሳኔ ፓርቲው መስመር ያለፈው በ በሁለት ሁለት አራት ወይም በሁለት መቶ ሶስት የሪፐብሊካን ፓርቲው አባላት ከዲሞክራቶቹ ወገን ሆነው ድምጽ ሰጥተዋል። መወሰኛው ምክር ቤት ደግሞ በተመሳሳይ ውሳኔ ላይ በሚቀጥለው ሳምንት ድምጽ ይሰጣል። በመጨረሻም በዚህ ሳምንት ኬንያ ማናዳቤ ውስጥ ሶስት አሜሪካውያን በአልሸባብ ጥቃት የተገደሉበት ጉዳይ ሚነራሎችን ወደ ስፍራው ምልከዋል። የዋን የአፍሪኮም ዋና አዛዥ ጀኔራል ስቴፈን ታውንሴን በቦታው ያለውን ሁኔታ ተገምግሞ ወታደሮቹ ተልኳቸውን ለማሳካት የሚያስፈልጋቸው ሁሉ ይኖራቸው እንደሆነ ማረጋገጥ እፈልጋለሁ ብለዋል። አድማጮች፣ ለሰዓቱ ወያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለው። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በደቡብ ክልል የሚገኙ ከአንድ አመት በፊት በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌዴራል ደረጃ እንዲታይ ለሀገሪቱ የፌዴሬሽን ምክር ቤት አቤቱታ አቅርበዋል። ዮናታን ዘብዴዎስ ዘገባ አለው። በደቡብ ክልል ውሳኔ ህዝብ ተካሂደው በክልል ለመደራጀት የሚያስችለውን ድምፅ ያገኘውን ስዳማን ጨምሮ አስራ አንድ የሚደርሱ ዞኖች በክልል ለመደራጀት ለክልል ምክር ቤት ጥያቄ አቅርበዋል። ከእነዚህ ዞኖች ውስጥ አንዳንዶቹ ጥያቄያችን መመለስ በሚገባው ጊዜ አልተመለሰም በሚል ጉዳያቸው በፌዴራል ደረጃ እንድታይላቸው ጥያቄያቸውን ለፌዴሬሽን ምክር ቤት በመውሰድ ላይ ናቸው። ለክልሉ ምክር ቤት ያቀረብ ነው በክልል መደራጀት ሕገ መንግስታዊ ጥያቄ ምላሽ አልተሰጠውም በማለት ጉዳያቸው በፌዴራል ደረጃ እንድታይላቸው ለሀገሪቱ የፌዴሬሽን ምክር ቤት አቤቱታቸውን ካቀረቡ ዞኖች ውስጥ ወላይታ ቀዳሚ ሲሆን፣ ሀዲያ ከአባሳ ጠንባሮና ዳውሮ ዞኖች ተከትሏል። የሀዲያ ዞን ምክር ቤት ዋና አፈ ጉባኤ አቶ ኤርማኮ ብንጫሞ እንዳሉት የዞኑ ምክር ቤት ለክልሉ ምክር ቤት ያቀረበው ህገ መንግስት በፈቀደው የመፍትሄ ጥያቄ መልስ ባለማግኘቱ ነው ብለዋል። የቀረበው ጥያቄ ህገ መንግስታዊ የሆነ ጥያቄ ነው። በማከታተልም በተከታታይ ደብዳቤዎችን በመጻፍ የሚከታተሉ ኮሚቴዎችን ምክር ቤቱ እንደገና አዋቅሮ በመላክ ጭምር ተከታታይ ጥያቄዎችን ያቀርበዋል። ወይረስ ግን ምላሽ ስቲል ያገኝ ። ባሮ ዞን ህዝብ በክልል ለመደራጀት የተጠየቀው ፍትሐዊ ሀብት ክፍል በክልሉ ባለመኖሩ የልማት ጥያቄ ባለመመለሱ ነው። ነባራዊ የህዝብ ሁኔታ ምላሽ ማግኘት ባለመቻሉ ራስን በራስ የማስተዳደር ስልጣን እንደሰጠው ነው የሚሉት የዞኑ ምክር ቤት ዋና አፈ ጉባኤ አቶ አበበ ቦኮ፣ ምክር ቤቱ አቤቱታን ወደ ፌዴሬሽን ምክር ቤት የወሰደው ቀደም ሲል ጥያቄው የቀረበለት የደቡብ ክልል ምክር ቤት ለጉዳዩ ምላሽ ሳይሰጥ ከአንድ ዓመት በላይ ጊዜ በማስቆጠሩ እንደሆነ ተናግረዋል። የከምባታ ብሔር በክልል መደራጃ ጥያቄ አቅርቦ በዞኑ ህዝብ ከፍተኛ በሁሉም ማህበረሰብ ጥያቄው በተከታታይ ሲቀርብ ነበር። እሱ ብቻ አይደለም፣ ሰፊ ሰላማዊ ሰልፎችን እና የጥያቄው ምላሽ እንዲያገኝ ሲቀርብ የነበረበት ሁኔታ አለ። ይህም መሰረት ተደርጎ ከምባታ ጠምባሮ ዞን ምክር ቤት አጀንዳው ቀርቦ በሙሉ ድምጽ በክልል የመደራጃ ጥያቄ በህገ መንግስቱ መሰረት እንዲፈቀድ ውሳኔ ለሚመለከተው ክፍል አስተላልፈዋል። ከዓመት በላይ በመቆየቱ ጥያቄዎቹ አሁንም ቅሬታ እየቀረበ ያለበት ሁኔታ አለ። ይሄ ጥያቄ ምላሽ እንዳያገኝ የዞኑ ምክር ቤትም ሲከታተል ነበር። በክልል በኩል ምላሽ ባለማግኘቱ ወደዛ ይግባኝ የቀረበበት ሁኔታ ነው ያለ የዳውሮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጸሐይ ገድሉ የዞኑ ምክር ቤት በተሰጣቸው የፖለቲካ ውክል ኃላፊና መሰረት ህዝቡ በክልል መደራጀት ያነሳውን ጥያቄ የማስፈጸም ኃላፊነት ስላለባቸው አቤቱታውን ለፌዴሬሽን ምክር ቤት አቅርበዋል ብሏል። የፌዴሬሽን ምክር ቤትም የተፋጠነ ውሳኔ ይሰጣል የሚል እምነት እንዳላቸውም ገልጠዋል። የዞኑ ምክር ቤት ከህዳር ሀያ ሰባት እስከ ህዳር ሀያ ዘጠኝ ሁለት ሺህ አስራ አንድ ባካሄደው መደበኛ ጉባኤ ላይ ይህንን ጥያቄ በሰፊው ተወያይቶ ምክር ቤቱ በሙሉ ድምፅ የክልል ይገባናል ጥያቄ ከወሰነ በኋላ ይህን ውሳኔ አሰራሩን ተከትለን በእኛ ምክር ቤት ያው ምክር ቤታችን መረጃ ክፍል በተገቢው ተደራጅቶ ና ውጭ ሆኖ ወደ ክልል ምክር ቤት እና ለክልል ምክር ቤት በዋናነት ለክልሉ ርዕሰ መስተዳድር እንዲሁም ለክልሉ ብሔረሰቦች ምክር ቤት በአድራሻ ደርሳቸው አድርሰናል። በዛም በመጠየቅ ና በመከታተል ለአንድ አመት ያህል ህቡ ጠይቋል ጠብቋል። ግን አንድ አመት ያህል ሲጠበቅ የክልሉ ምክር ቤት ምላሽ ስላልሰጠ ወደ ላይኛው አካል የግባኝ መሄድ አለብን በሚል ፌዴሬሽን ምክር ቤት ድረስ የሄደበት አግባብ እና ለፌዴሬሽን ምክር ቤት የይግባኝ ጥያቄውን አቅርቦ የመጣበት ሁኔታ ነው። እስካሁን ያለው ጥያቄው የህዝብ ጥያቄ ነው። ጥያቄው ህገ መንግስታዊ ነው። በዚህ ልክ የጠየቀ ሌላ አካል ምላሽ እያገኘ ነው። ስለዚህ እኛ ምላሽ እናጣለን የሚል ግምት የለውም። ህዝቡም በደቡብ ክልል የተለያዩ የዞን መስተዳደሮች በክልል ለመደራጀት ጥያቄ አቅርበው የክልሉ ምክር ቤት ይሁንታ መጠባበቅ ላይ ሲሆኑ አንዳንዶቹ ደግሞ የክልሉ ምክር ቤት ምላሽ አልሰጠንም በሚል ጉዳያቸውን ወደ ሀገሪቱ የፌዴሬሽን ምክር ቤት በመውሰድ ላይ ናቸው። ለዚህም የተሰጠውን የህዝብ ኃላፊነት አልተወጣም፣ ዝምታን መርጧል፣ እንዲሁም የህዝብን ድምፅና መብት እያፈነ ነው በማለት በክልሉ ምክር ቤት ላይ ክስ እየቀረበ ይገኛል። የደቡብ ክልል ምክር ቤት በጉዳዩ ላይ ምላሽ ሆነ ማስተባበያ ከመስጠት ተቆጥቧል፣ በማለት ለሚቀርብበት ወቀሳት ጠየቁት። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ሄሌን ደበበም ይህንን በተመለከተም ለብዙሀን መገናኛ የሚሰጡት መግለጫ አለመኖሩን ለቪኦኤ ተናግሯል። ምክር ቤቱ በጉዳዩ ላይ ምን እየሰራ እንደሆነ ባያስረዱም ዝም አላለም ብሏል። አፈ ጉባኤዋ ከእሱ ጋር በተያያዘ ይቅርታ፣ ለጊዜው ምንም መረጃ ልሰጥህ አልችለም። አሁን ለፌዴሬሽን ምክር ቤት አቤቱታ እያቀረቡ ነው ገብቶኛል፣ ምንም ሰጠ መረጃ ስለሌለኝ በየዞኑም የተነሱ በክልል መደራጀት ጥያቄዎችን በጥናት ይፈታለው ሲል የነበረው ከወራት በፊት ራሱን ማክሰኞም የብልጽግና ፓርቲ የተቀላቀለው የደቡብ ክልል ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ክልሉን ባለበት ማስቀጠል በሁለትና በሶስት ክልሎች ማደራጀትና በሀገሪቱ ወቅታዊ ሁኔታ ምክንያት ጥያቄዎችን ማቆየት በሚሉ የጥናቱ ውጤቶች ዙሪያ ከህዝብ ጋር ሲወያይ መቆየቱ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም ዮናታንን ለዘገባው በመቀጠል ደግሞ ታሪክ እስር ቤት ሳይሆን ትምህርት ቤት እንዲሆን የኢትዮጵያ እውቅ የታሪክ ተመራማሪ የሆኑት ፕሮፌሰር ባህሩ ዘውዴ አሳስበዋል። ኢትዮጵያ ውስጥ የሚገኙ አያሌ የታሪክ መዛግብትም እየጠፉ መሆናቸው ተገልጿል። የኢትዮጵያ የሳይንስ አካዳሚ በየወሩ በሚያደርገው የውይይት መድረክ ላይ ነው ይህ ሀሳብ የተነገረው። መለስካቸው አመሀ ዝርዝሩን ይዞታል። የኢትዮጵያ ሳይንስ አካዳሚ በየወሩ በሚያዘጋጀው ምርምርን መሰረት ያደረገ ውይይት መድረክ ትናንት ማታ ጥናታቸውን ያቀረቡት እውቁ የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ ትንተና ሰጥተዋል። በዚህ ትንተናቸው ኢትዮጵያ ከብዙ የአፍሪካ ሀገሮች በተለየ አጋጣሚና ሁኔታ አያሌ የጽሑፍ ማስረጃዎች ያሏት በመሆኗ ለዘመናዊና ሙያዊ የታሪክ አጻጻፍ የተመቸች እንደሆነች አስረድተዋል። የሀገሪቱ ታሪክ አጻጻፍም ከጥንታዊው ስልቱና ዘዴው እንዴት ባለ መንገድ ወደ ዘመናዊው የታሪክ አጻጻፍ እንደ ተሻገረም በሰፊው ዘርዝረዋል። በዚህ ሂደትም ያጋጠሙ ችግሮችን አትተዋል። በተለይ ግን ዛሬ የታሪክ አጻጻፍም ሆነ የትምህርት አሰጣጥ የገጠመውን ችግር አስረድተዋል። ፕሮፌሰር ባሕሩ ዘውዴ ታሪክን እንደ አንድ የዕውቀት ዘርፍ ምንነቱንና ለአንድ ማኅበረሰብ ወይንም አገር የሚሰጠውን ፋይዳ ምን እንደሆነ በማመልከት ነበር ሰፊ ትምትናቸውን የዘጉት። ስለ ድምፃቸው ቅጂ ጥራት አስቀድመን ይቅርታን እንጠይቃለን። ባጭሩ ግን ሀቅንና እርቅን ገንዘብ አድርጎ ወደፊት መሄድ ይሻላል ነው የሚሉት። ያ ትምህርት ያ ትምህርት የሚ ስት መሆን የለበትም። ለዘመናዊ ታሪክ አጻጻፍና ምርምር አንዱ ግብአት የጽሑፍ ሰነዶች ወይም መዛግብት መሆናቸውና ኢትዮጵያ በዚህ ረገድ ሀብታም ከሚባሉት አገሮች አንዷ መሆኗ ቢገለጽም ይህ እውነታ ሁለተኛ ገጽታ እንዳለው የገለጹት ውይይቱን የመሩት ሌላኛው የታሪክ ተመራማሪ ፕሮፌሰር ሽፈራው በቀለ ናቸው። ፕሮፌሰር ሽፈራው ኢትዮጵያ የጽሑፍ ቅርስ ያላት መሆኗ እውነት ቢሆንም እንደ ኢትዮጵያ ደግሞ ጽሑፍ የሚጠፋበት አገር የለም ብለዋል። በየትውልዱ ይህ የአገሪቱ የጽሑፍ ቅርስ በተለያዩ ምክንያቶች ሲጠፋ እንደቆየ ማስረጃ ቆጥረዋል። የኢትዮጵያ ወሰኖች፣ ድርድሮች፣ ጭቅጭቆች አንዳንዴን ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር፣ ፈረንሳይ ሀገር ሄደን ነው እነሱ አርካይቭስ ውስጥ ያሉትን አውጥተን ነው እንጂ እኛ ሀገር የሉ። አጼ ምኒልክ ከጣሊያን ጋር እራሱ የኦጋዴንን መስመር በሚመለከት የተዋሉት ሁሉ እኛ ጋር የለም። ጣሊያኖችም ሆነ ብለው አጠፉት፣ ጠፋ በቃ። የኢትዮ ሱዳንም እንደዚሁ ችግር አለ። የባድመንና የኤርትራ ጋር ጭቅጭቅ በነበረ ጊዜ እናስታውሳለን። ሰነዶቹ ሁሉ ስላልነበሩ እንደገና ወደ ወደ ዛዎችን ወደ ጣሊያኖችና ወደ እንግሊዞች ዴሌጌሽን ነበረበት ሄደው መዛግብት ይዘው እንዲመጡና ያን ተጠንቶ እንደገና ለጠበቆቹ እንዲሰጥ እና አንዱ የተላከው ፕሮፌሰር ባህሩ። ስለዚህ ለወሰኖቻችንም እንኳን ማስረጃ እኛ ቤት የለም፣ ከውጭ ነው የምንሰበስቡ። ያ እነዛ ማስረጃዎች የጠፉ የአጼ ምኒልክ ቤተ መንግስት ውስጥ የተሰባሰቡት ሰነዶች በጀመር የነበረው ምስቅልቅል ነው። ሁለተኛ የመንግስት ትላልቅ አርካይቮች ብዙ ነገሮች የወደሙት በኢትዮጵያ አብዮት ነው። ሶስተኛ ደግሞ ከ83 ጀምሮ ባሉት ዓመት ፕሮፌሰሩ ያለፈውን ብቻ አይደለም የጽሑፍ ቅርሶች ግን ዛሬም ይጠፋሉ ይላሉ። ይሄ እንግዲህ በፊት የነበሩትን ትላልቅ ጦርነቶች ሳንጠቅስ ነው። አሁን ለምሳሌ አፄ ቴዎድሮስ ከጎንደር አድባራት ጋር ተጣሉ እና የጎንደር አድባራትን ለመቅጣት ፈለጉ አንዳንዶቹ መጽሐፍት አወጡና ራሳቸው ክምችት ውስጥ አስቀመጡት። ግን ቤተክርስቲያኖቹን ሲያቃጥሉ ብዙ ነገር እንደጠፋ መገመት ይቻላል። ስለዚህ ነገስታቱም ራሳቸው ያጠፋሉ። በኢማም አህመድ ጊዜ የነበሩት ይጠፋሉ ወዘተ ወዘተ። ስለዚህ ብዙ ቅርስ የታሪክ የጽሑፍ ቅርስ ያላት ሀገር ናት ቢባል በጣም ብዙ ለጽሑፍ ቅርስ አክብሮት እንደ ማህበረሰብ እንደ አገር ስለሌለን ብዙ ይጠፋል። አሁንም በቅርቡ በየጊዜው እየጠፋ ነው። በየወረዳው ሄዱ፣ የወረዳ አርካይቭስ እየጠፉ ነው። የቀበሌ ማህበር አርካይቭስ አሁን ማግኘት ከባድ ነው። የደርግ ጊዜ የቀበሌ ማህበር እንዴት መሬት መጀመሪያ እንደተከፋፈሉ አሁን ለአጥና ብትሉ አርካይቭን አታገኙትም፣ ጠፍቷል። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ የመነሻ ሐሳብ ባቀረቡበት በዚህ መድረክ ላይ የተገኙ ታዳሚዎች የተለያዩ ጥያቄዎችንና ሐሳቦችን ሰንዝረው ውይይት ተካሂዶባቸዋል። የታሪክ ተመራማሪዎቹ በአጽንኦት እንደገለጹት ለታሪክ ምርምርና ጥናት ዘርፉ ለሌሎች የጥናት መስኮች የሚደረገውን ያህል የገንዘብ ድጋፍ ስለማይደረግ የታሪክ ጥናት በአገሪቱ በእጅጉ ተጎርቷል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምንመለስካቸውን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤን ነው። የኦሮሚያ ልማት ማህበር ኦልማ ምስራቅ ወለጋ ጽህፈት ቤት በጉቶ ጊዳ ወረዳ ሁለት ትምህርት ቤቶች ውስጥ ለሚማሩ ሴት ተማሪዎች የንጽህና መጠበቂያ ቁሳቁሶችን አበረከትኳለ። ተማሪዎቹ ከዚህ ቀደም የወር አበባቸው ሲመጣ ከሶስት ቀን እስከ አምስት ቀን ከትምህርታቸው ይቀሩ ነበርም ብለዋል የኦልማ ምስራቅ ወለጋ አስተባባሪ። ከተማሪዎቹ መካከል ያነጋገርናቸው ተማሪዎች ድጋፉ በሌሎች ትምህርት ቤቶችም ሊደረግ ይገባል ብለዋል። እና ኮርመልካ ተጨማሪ አለው የኦሮሚያ ልማት ማህበር ኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲሳ ፈቃዱ ከአንድ ግብረሰናይ ከሆነ ድርጅት ጋር በመሆን ድጋፉን በማድረግ ላይ እንደሚገኝ ተናግረዋል። በምስራቅ ወለጋ ጉቶ ጊዳ የሚገኙ ሁለት ሁለት የአንደኛ ደረጃ ትምህርት ቤት ውስጥ የሚማሩ እድሜያቸው ከ12 ዓመት በላይ የሆኑ ሴት ተማሪዎች ተጠቃሚ መሆናቸውን ተናግረዋል። አቶ ጋዲሳ ይህንን ምንድን ነው ያደረግነው፣ አንድ የንጽና መጠበቂያ ብለን አንድ ፓኬጅ አዘጋጅተናል እሱም ሞደስ የምንለው በሃይጂን ፓድ ፓንትና ሳሙና እንዲሁም ደግሞ ይህንን አገልግሎት የሚያገኙበት አንድ ክላስ ከዛ ትምህርት ቤት ውስጥ አንድ ሰፓሬት የሆነ ክላስ ፕራይቬት የሆነ ክላስ አዘጋጅተናል ማለት ነው። ከትምህርት ቤቱ ጋር ተነጋግረን በዚሁ መሰረት ወደ ሀያ ፓክ አምስት መቶ ሀያ ስምንት የሚሆኑ የሃይጂን ፓዶችን ለአንድ ለመጀመሪያ ዙር ሰጥተናቸዋል። ሳሙና ወደ ሁለት መቶ አቅርበንላቸው መቶ አቅርበናል ማለት ነው እና በዚሁ መሰረት እስካሁን ባለን ሪፖርት በየትምህርት ቤቱ መቶ የሚጠጉ ተማሪዎች ተጠቅመውበታል። ለወደፊቱም ደግሞ አሁን የተማርነው ነገር ምንድ ነው፣ ታጥቦ ድጋሚ ማገልገል የሚችሉት ስላሉ በዛም ለመተካት እያሰብን ነው ያለ ነው እና ነገር ግን ይሄ ፕሮጀክት እንግዲህ ዘላቂ አይደለም። የሆነ ነገር አስተምሮ ነው የሚወጣው። ያንንም ለማስቀጠል ስራ እየሰራ ነው ማለት ነው። እዛ ላይ እንደ አንድ ጥሩ ነገር የወሰንነው ምንድ ነው፣ ወረዳው ይህንን ነገር እኮ እኛ እንችል ነበረ በጀት ሲከፋፈል ለትምህርት ቤቶች የተወሰነ ብር በዚህ ረገድ ብንይዝላቸው ማስቀጠል እንችል ነበር የሚል ነገር ለሰን ትምህርት ወስዷል ማለት ነው እና ይህን እንደ ጥሩ ስኬት ነው የምንወስደው። እንደ ኦሮሚያም ሆነ እንደ ሀገር፣ የሴት ተማሪዎች ተሳትፎ ከአንደኛ ደረጃ በኋላ እየቀነሰ ከሚመጣበት ችግር አንዱ በወር አበባቸው ጊዜ ከትምህርት ቤት መቅረትና በዛው ማቋረጥ ነው ያሉት አስተባባሪው፣ ይህንን ድጋፍ እንዲሰጡ ካነሳሷቸው ምክንያቶች መካከልም አብራርተዋል። ለየት ያለ ኬዝ ስቴዲ ወይ ደግሞ አንድ ታሪክ አጋጥሞ ነበር ማለት ነው፣ ባደረግነው ጥናት ውስጥ። እሱ ምንድን ነው አንድ ተማሪ ትምህርት ላይ ያለች የወር አበባዋ ይመጣባታል። እቺ ልጅ ሩጣ ለአስተማሪዋ ትነግራለች። አስተማሪዋም ምንድነው ያደረገችው? ለራሷ ከነበራት ሞደስ አንዱን ትሰጣታለች። ስትሰጣት ግን ልጅቷ ፓንተል ነበራት። ይሄ በጣም አስደንጋጭ ነበረ እና ወዲያው እዛው አካባቢ ጨርቆችን ቆራርጦ ነው ያሰሩላት እና ይሄ በጣም ተቺንግ ታሪክ ብለን ነው የወሰንነው እና አትሊስት ለኬስ ኦፍ ኢመርጀንሲ የሚሆን ፓንት እዛ ትምህርት ቤት ውስጥ ቢቀመጥ እንደዚህ አይነት ለልጆችን ተጠቃሚ ያደርጋል ከሚለው ጥናት የተነሳ ነው ማለት ነው። የሴት ተማሪዎቹ የገንዘብ ቁጠባ ባህልም እንዲዳብር እያደረግን ነው ያሉትን እንዲገልጻሉ። ቁጠባ ለትምህርት የሚል አንድ ፕሮግራም አካተናል ማለት ነው። እሱም ምንድን ነው ከዝቅተኛ ቤተሰብ ደረጃ የመጡ ልጆችን ከትምህርት ኮሚቴው ከቤተሰብ ኮሚቴ ጋር ተወያይተን ለይተን ከነዚህ ሁለቱ ትምህርት ቤቶች ውስጥ መቶ ሀምሳ መቶ ሀምሳ በአጠቃላይ ሶስት መቶ ልጆችን ለይተን የቁጠባ ባህል እንዲያዳብሩ ቤተሰቦቻቸውን ጠርተን ከነሱ ጋር ተወያይተን ካላቸው ነገር ላይ እንዲቆጥቡ ቃል አስገብተናል። ይህ ደግሞ ለማስጀመር ለእያንዳንዱ ተማሪ 2525 ብር ወጣቶች የሚልዩ ቁጠባ ኦሮሚያ ከስራ ባንክ ስላለው እዛ ላይ አፍስሰን ከፈትንላቸው። ወደፊቱ ደግሞ እንከታተላለን። ተከታትለን ይህንን ነገር ደግሞ በትምህርት ቢሮ በኩል ሌሎች ትምህርት ቤቶች ላይም በማበረታታት ይሄ ነገር ይስፋፋል የሚል ዕቅድ ይዘን እየሰራን ያለ ነው ማለት ነው። የወር አበባ ንጽህና መጠበቂያ ከተበረከተላቸውና የሚያገኙትን ገንዘብ በባንክ መቆጠብ ከጀመሩ የሉጎ አንደኛ ደረጃ ሴት ተማሪዎች መካከል ሁለቱን በስልክ አናግሬ ነበር። ጫልቱ ኪትላ አባላለሁ። እነ መምህር ትምህርት ነሽ እና መምህር ጋዲስ ያደረጉልን ድጋፍ አንደኛ ሞዴስ ገዙልን፣ የውስጥ ሱሪ ገዙልን። የወር አበባችን በመጣ ጊዜ አፍረን ከትምህርት ቤት እንዳንቀር አድርገውናል። ሞዴስ የምንጠቀምበት ክፍል ለብቻ አዘጋጅተውልናል። ውሃና ሳሙናም እዛው ስላለ የወር አበባችን በመጣ ጊዜ ቶሎ ተጣጥበን ወደ ትምህርት ገበታችን ተመልሰን እንማራለን ማለት ነው። ይህንን እድል ስላገኘን በጣም ተደስተናል። ይህን እኮ ብዙ ሴት ተማሪዎች በሞዴስ እጦት ከትምህርት ቤት እየቀሩና ከትምህርታቸውም እየተስተጓጎሉ ይሆናል። ለእነሱም ለእኛ የተደረገው ቢደረግላቸው። ላለው ጋዲሴ ተስፋ ይባላለው። የስምንተኛ ክፍል ተማሪ ነኝ። ከዚህ በፊት የወር አበባችን ሲመጣ አፍረን ለሶስት ወይም ደግሞ አምስት ቀናት ከትምህርት ቤት ስንቀር ነበር። ይህም በውጤታችን ላይ ከፍተኛ ጉዳት ሲያመጣ ነበር። አሁን ግን ያለምንም ስጋት ትምህርታችንን መከታተል ጀምረናል። ቁጠባንም በተመለከተ ከዚህ ቀደም ቤተሰቦቻችን ጋር የምናስቀምጠውን ገንዘብ እናጠፋ ነበር። አሁን ግን በባንክ ስለሚቆጠብልን ከዚህ በኋላ ትምህርት ስንጨርስ ይጠቅመናል። ድጋፉ በሌሎች ትምህርት ቤቶች እንዲቀጥልና የሴት ተማሪዎች የትምህርት ተሳትፎ እንዲቀጥልና የገንዘብ እጥረትም በትምህርታቸውም ሆነ በኑሯቸው እንቅፋት እንዳይሆን ከባለድርሻ አካላት ጋር እንሰራለን ብለዋል የወልማ ምስራቅ ወለጋ አስተባባሪ አቶ ጋዲስ አፈቃዱ። ለአሜሪካ ድምጽ ናኮር መልካ ከአምቦ ናኮርን፣ ለዘገባው እናመሰግናለን። ዴስቲን ኢትዮጵያ በተሰኘው መርሃ ግብር የተሳተፉ አስራ አራት የፖለቲካ ፓርቲ አባላት እና ሌሎች የማህበረሰብ መሪዎች መካከል ወይዘሮ ፍሬ አለም ሽባባው አንዷ ናቸው። ወይዘሮ ፍሬ አለም ለልጆች የምግብ መብት ተሟጋች ናቸው። በዚህ ስራቸው የተነሳም ደስቲን ኢትዮጵያ በሚስጥር ከመለመላቸው ሀምሳ ሰዎች መካከልም አንዷ ሆነዋል። መለስካቸው አምሃ ነው ያነጋገራቸው። አንድ ላይ ስትሰባሰቡ ፍርሃቱ እንዴት ለቀቀላችሁ? በሚል ለቀረበላቸው ጥያቄ መልስ ከሚሰጡበት ነው የሚጀምረው። ፍርሃቱ የለቀቀን ደጋግመን ስንገናኝ ሁሉም ሰዎች የሚያገናኝን ነገር ሰው መሆናችን መሆኑን አየን። ሰው መሆን አንድ አይነት ነው። ምንም እንትን የለውም። በቁርስ በምሳ በራት ውይይቶች ላይ በየቴብላችን ላይ በሚደረጉ በጠረጴዛ ዙሪያ የሚደረጉ ውይይቶች ላይ አብረን እንድንቀመጥ አሬንጅ ሲደረግ በደንብ ታስቦበት ነው። ራሱ ቁርስ ምሳላት ላይ የምንቀመጠው ዝም ብሎ መቀመጥ የለም እና እዛ ላይ ኢሹዎች ይመረጣሉ። እዛ ኢሹ ላይ ሁሉ ሰው አስተያየት እየሰጠ ምግብ ይበላል። እዛ ላይ ሰዎችን የበለጠ እያወቅናቸው ሄድን። እያወቅናቸው ስንሄድ የመጀመሪያው ሪያክሽን መደንገጥ ነው። የደነገጥ ነው። ለካ እነዚህ ሰዎች እንደዚህ አይነት ናቸው። እኛ የነበረን ስዕል እና እነሱ ሆነው ያገኘናቸው ነገር ፈጽሞ ልዩነት ስልል፣ በሱ በመደነቅ ትንሽ ጊዜ አጥፍተናል። ሳናውቃቸው አገራችን ለካ በዚህ አይነት ስለ ብዙ ነገሮች ያለን ግምት የተሳሳተ ነው ማለት ነው። በርቀት በምናውቃቸው ጉዳዮች ላይ ጠጋ ብለን ማየት አለብን እያል እንዲሁ የመጀመሪያው፣ እነሱን እያወቅናቸው ስንሄድ የነበረን እንትን ደስታ ነበር፣ ተስፋ ደስታ። እንደው ችግሩስ ውስጥ ባይፈታ ሁሉስ ቢቀጥል ሰው እንደዚህ መነጋገር ከቻለ አይበቃውም ወይ? ምንድን ነው ታዲያ? ይሄ ነው የሚፈለገው? የሚል በኋላ ደግሞ ሪል የሆኑ ጉዳዮች ላይ እያነሳን ስንነጋገር የሚሰጧቸው በሳል ሀሳቦች ያስደነግጡት ነበር። በጣም እሱን እሱን እያየን እኛም ደግሞ አንዳንዴ እንደኛ አይነት ሰው ደግሞ ፕራክቲሽነር የሚባሉት ማለት ነው፣ በትክክል መሬት ላይ ያለውን ችግር የዕለት ዕለት የኑሮውን ሁኔታውን የሚያውቁ ሰዎች ሲኖሩ ዝም ብሎ ሀሳባዊ ነገር ላይ ብቻ ሰዎች እንዳይከራከሩ እንትኑን መሬት የማስነካት ጉዳዩን ቁም ነገሩን መሬት እንዲነካ የማድረግ ሚና ተጫወተናል። ልክ አጀንዳ ሴቲንግ የሚባለው እሱ ነው። እና እኛ አሁን ልክ በብዙ ውይይቶች መካከል ድንገት ተነስቶ ስለ ምግብ ማውራት ማለት ነው። ይሄ በቃ ምግብ ለዘመናት ያልተፈታ ጥያቄ ነው ለኢትዮጵያ ሕዝብ። ስለዚህ እናንተ ሁላችሁም ስለ ምግብ አንዳችሁም አላነሳችሁም። አሁን ስለዚህ ምን አይነት ተቆርቋሪነት ነው እያወራችኋላችሁ? እንደዚህ አይነት ጥያቄዎች ማለት ነው። እስቲ በመርሃ ግብሩ መጨረሻ ላይ የተገኘውን ውጤት እንዴት ነው የመዝሙት በመርሃ ግብሩ መጨረሻ ላይ የተገኘው ውጤት በብዙ ደረጃ ነው የማየው። አንዱ እነዚህን አካላት ማቀራረብ በራሱ አቀራርቦ አንድ መድረክ ላይ ቁጭ ብለው ለህዝብ ሲታዩ ለመጀመሪያ ጊዜ ሰዎች በሀገራቸው ጉዳይ ላይ መፍትሄ እንደሚያገኙና ተስፋ እንዳለን እንደ ሀገር የፖለቲካ ልዩነቶች አገራችንን እንደማይበታትኑ ለጠብ እንደማይዳርገን ህዝቡ በተጨባጭ ስላየ ሰው እንቅልፍ ተኝቶ ነው ያደረው። ልክ ከዛን ቀን በኋላ የመጀመሪያው እሱ ነው የፖለቲካ ባህሉን የቀየረ። የፖለቲካ ባህላችን በቃ ትራንስፎርም አድርገነዋል የሚል መልእክት ያስተላለፍንበት ትልቅ መድረክ ነበር እሱ። እንግዲህ ዝርዝሩ እንዳለ ሆኖ ማለት ነው። የፖለቲካ ባህል ስንል ኮሚኒኬት የምናደርግበት ባህል ነው ምንግባባበት የምንግባባበት እንደ ሰው እኮ ጉዳይ አይመረጥለትም ራሱ ይጠቅመኛል ብሎ ያሰበውን ጉዳይ ሰው ሲያራምድ የሚያራምድበት ባህል ነው። አሁን እኛን ሀገር ያስቸግረን እና እሱን ትልቅ መልእክት አስተላልፏል። ልዩነቶች እንደተጠበቁ ሆነው እንደ ሰው ግን በሰላም መኖር እንችላለን፣ መነጋገር እንችላለን ነው። ሁለተኛው ለሀገራችን ክሮስከቲንግ ኢሹስ የሚባሉት ምንድን ናቸው? እነዚህ ዋና ጉዳዮች ለኢትዮጵያ ፖለቲካዊ ወደፊት እጣ ፈንታውን የሚወስኑት ለሚቀጥለው ሀያ ዓመት ሀገራችንን ወደፈለግነው ዳይሬክሽን መጀመሪያ የምንፈልገው ምንድን ነው ነው የምንፈልጋት ኢትዮጵያ ነው ራሱ ረሱ የምንፈልገው ነገር ላይ ልዩነት የለንም ሁላችንም ማለት ነው። መጨረሻ ላይ ይህን የምንፈልገው ነገር ላይ አንድ አይነት ነው ሁሉም ሰው የሚፈልገው የበለጸገች ኢትዮጵያ ሁሉ ሰው የሚከበርባት ኢትዮጵያ፣ ሕጻናት በስርዓት የሚያድጉባት ኢትዮጵያ፣ የዜጎች መብት የሚከበርበት ኢትዮጵያ ነው የሚፈልገው። ሁሉም አካላት የሚፈልጉት ይሄንን ነው። Na ga yule na na weche, but I'm here with you, be too touchy. na na na na, na ko tshikena ka jimmi ro si gersi, iya ro taka njira jama si malasi, as kaba njali bish meni saeli akete. Ah ah ah ah, bish bish bish bish, na kufi, i to it right በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቢያ ምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አድርሱን። በትላንትና ዕለት በቪዮኤ ከሌሎች አፍሪካውያን ወንድሞቻችን ጋር አገራችንን ወክለን የአውሮፓውያኑን ሀያ ሀያ በዓል አክብረናል። እነሱም ፎቶዎቻችን አይታችሁም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሻውት ኤደን ገረመው ነበርኩ። ዝግጅታችንን በማቀናበል ደግሞ ሞክቢል ያቤሮ። እዚህ ላይ ጨርሰናል። መልካም ምሽት። thank you Kartana ni ya yeshi ni ya yeshi, hadi bona le kartana ni kartana.